the የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት በዘጠኝ ሜትር ባንዶች እንዲሁም በናይል ሰዓት ዲሲ የሚተላለፈው ፕሮግራማችን አሁን ጀመረ። አፍሪካውያን በፕሬዝዳንት ዶናልድ ትራምፕ የጉዞ እገዳ ላይ የተለያየ አቋም አላቸው። ማንም ለሶማሊያ ስደተኞች ይቆረቆራለሁ የሚል ሰው እዚያው በሀገራቸው ተመልሰው እንዲሰፍሩ ሊረዳቸው ይገባል። ከሩ ያሉት እየሞከሩ ያሉት ለመከላከል ይመስለኛል። የመጀመሪያው የምንስታኗሪ ሶማሌ ሙሽራድ ቡራድ ቀጥሎ የተሰሙት ደግሞ ኢትዮጵያዊ አሜሪካዊ መስፍን በሽር ይባላሉ። ሙሉ ዘገባ ባቢ ርዕሳችን ይቀርባል። ከዓለም ዜና መካከል አሉላ ዋና ዋናዎቹን አንድ ሁለት አርዕስተ ዜና ካስታወስከን የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በኢንተርኔት አምደኞቹ በነሶሊያና ሽመልስና ቃቢ ህግ መካከል ባለው ክርክር ላይ ውሳኔ ለመስጠት መዝገቡን ለሰባተኛ ጊዜ ቀጥሯል። የዩናይትድ ስቴትሱ የፌዴራል ከፍተኛ ፍርድ ቤት በዛሬው ዕለት ፕሬዚዳንት ዶናልድ ትራምፕ ስደተኞች ወደ ሀገር የሚገቡበትን ፕሮግራም ያወጡትን ትዕዛዝ እንዲቆምና እንዲሁም ከሰባት እስልምና እምነት ተከታይ የሚበዙባቸው ሀገሮች በሆኑ ሰዎች ላይ በጣሉት የጉዞ እቀባ ዙሪያ የሁለት ወገን የቃል መከራከሪያዎችን ይሰማል የሚሉት ቀዳሚዎቹ ናቸው። አመሰግናለሁ። ማክሰኞ ጥር 30 ቀን 2009 ዓ ም ነው ዛሬ አድማጮቻችን ሐኪም ቤት እየጠየቁ ሐኪሞን እየጠየቁ ያንተ ፕሮግራም አቀራረቡን ወድጄዋለሁ። ሐኪሞን ይጠይቁ፣ ንግድና ማህበረሰብ የዛሬ መደበኛ ቅንብሮች ናቸው። የኔ አጻጻፍ ነው ይቅርታ ጠይቃለሁ። አሉላ ሌሎች ዘገባዎችን አካተን እንደ ጊዜያችን ሁኔታ የእናንተን አስተያየቶችም ጨምረን ለሙዚቃም የሚሆን ጊዜ ታገኘን አክለን አብረን እናመሻለን። ጤና ይስጥልን አድማጮች እንደምናመሻችሁ ተረኞቹ የፕሮግራሙ አስተናጋጆች አሉላ ከበደና አዲሱ አበበንም መልካም ምሽት እንመኝላችኋለን። አሁን ወደ ዜናው እና <Młość> yeah. الشيء <shocked> የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በኢንተርኔት አምደኞቹ በነ ሶሊያና ሽመልስና በአቃቤ ሕግ መካከል ባለው ክርክር ላይ ውሳኔ ለመስጠት መዝገቡን ለሰባተኛ ጊዜ ቀጥሯል። ዛሬ ውሳኔ መስጠት ያልቻለው በጉዳዩ ውስብስብነት ሳቢያ እያንዳንዱ የችሎት ዳኛ እንዲመረምረው ሲባልም ጊዜ በመውሰዱ እንደሆነ ፍርድ ቤቱ ገልጠዋል። መለስካቸው አማሀ ያጠናቀረውን ዘገባ ቆየት ብለን እናቀርባለን። የዩናይት ስቴትሱ የፌዴራል ከፍተኛ ፍርድ ቤት በዛሬ ዕለት ፕሬዚዳንት ዶናልድ ትራምፕ ስደተኞች ወደ ሀገር ውስጥ የሚገቡበት ፕሮግራም እንዲቆምና እንዲሁም ከሰባት የእስልምና እምነት ተከታይ የሚበዙባቸው ሀገሮች በሆኑ ሰዎች ላይ በጣሉት የጉዞ እቀባ ዙሪያ ሁለት የሁለት ወገን የቃል መከራከሪያዎችን ይሰማል። ፕሬዚዳንቱ ያሳለፉት ይህ የእቀባ ትዕዛዝ ከሰባቱ የእስልምና አገሮች የሆኑ ሰዎችና የስደተኞች ወደ አሜሪካ የሚያደርጓቸው ጉዞዎችን የሚያገድ ነው። ባዕዳን ሰዎችና ስደተኞች ወደ ዩናይት ስቴትስ የሚገቡበትን መንገድ አስመልክቶ ቁጥጥር የማድረግ ስልጣናቸውን ነው የተጠቀሙት ሲል የዩናይት ስቴትስ የፍትህ ሚኒስቴር ፕሬዚዳንቱ የተከላከለበትን ሰነድ አስገብተዋል። የትራምፕ አስተዳደር ለመከራከያ ያስገባው የህግ ሰነድ በተጨማሪም የፕሬዚዳንቱን የጉዞ እገዳ ትዕዛዝ ተፈጻሚነት በጊዜያዊነት ያስቆመውን የፌዴራል ዳኛ ውሳኔ የተሳሳተና በአመዛኝም ከወሰን ያለፈ ብሎታል። በትራምፕ አስተዳደር ላይ ክሱን ያቀረቡት የዋሽንግተንና የሚኒሶታ ክፍለ ግዛቶች ናቸው። በተጨማሪም የሁለቱም ክፍለ ግዛቶች ክስ በመደገፍ የ15 ክፍለ ግዛቶች አቃቢያን ህግ ለግለሰቦች ነጻነት መብትና ህገ መንግስታዊ ድንጋጌዎች መከበር የቆመው የአሜሪካ ሲቪል መብት ተሟጋች ማህበርና እንዲሁም ከመቶ በላይ የሚሆኑ የንግድ ኩባንያዎች የህግ መከራከያዎችን አስገብተዋል። ፕሬዚዳንታዊ ትዕዛዝ በቅጡ ሳይታሰብበት የተወጠነ ተግባር ላይ የዋለበትን መንገድ ብቃት የጎደለው እና በአግባቡን መገለጫ ያልቀረበበት ወይም አግባብ የሆነ መግለጫ ያልቀረበበት ነው ሲሉ ሁለት የቀድሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትሮች ጆን ኬሪ እና ማድሊን ኦልብራይት ተችተውታል። ትዕዛዙ በመጨረሻው የዩናይትድ ስቴትስን ደህንነት ከማስጠበቅ ይልቅ ብሔራዊ ደህንነትን ለአደጋ የሚያጋልጥ ነው ብለን እናምናለን ሲሉ ትራምፕ የጉዞ እገዳው ትዕዛዝ የብሔራዊ ደህንነት ጥበቃን ከፍ ያደርጋል በሚል ያቀረቡትን መከራከያ ጥለውባቸዋል። ስደተኞች ወደ ሀገር ውስጥ የሚገቡበት ፕሮግራም እንዲቆም እንዲሁም ከሰባት የእስልምና እምነት ተከታይ የሚበዙባቸው ሀገሮች የሆኑ ሰዎች ወደ አሜሪካ በሚያደርጓቸው ጉዞዎች ላይ ጊዜያዊ እገዳ የሚጥለውን ቀደም ብሎ የተዘገበውን የፕሬዚዳንቱን ትዕዛዝ ተግባራዊነት ጥቂት ማዘግየት ነበረብኝ ሲሉ የዩናይትድ ስቴትሱ የሀገር ውስጥ የጸጥታ ጉዳዮች ሚኒስትር ጆን ኬሊ ተናገሩ። ወደ ኋላ መለስ ብዬ ስመለከት ከምክር ቤት አባላት ጋር በእቅዱ ዙሪያ መነጋገር ይችል ዘንድ ተግባራዊነቱን ጥቂት ማዘግየት ነበረብኝ ሲሉ በችኮላ ለመተግበር የወሰዱትን እርምጃ ኬሊ ኃላፊነት ወስደውበታል። ሚስተር ኬሊ ይህን ያሉት በዛሬው ዕለት በዩናይትድ ስቴትስ ምክር ቤት ለአገር ውስጥ የጸጥታ ጉዳዮች ኮሚቴ ለመጀመሪያ ጊዜ በሰጡት የምስክርነት ቃል ነው። የአገር ውስጥ ጸጥታ ጉዳዮች ሚኒስትሩ አክለውም የትራምፕ አስተዳደር እገዳው ከሚመለከታቸው አገሮች ዝርዝር ውስጥ ሌሎች ሀገሮችን የማከል እቅድ እንደሌለውም ተናግረዋል። የፕሬዚዳንቱ የጉዞ እገዳ ትዕዛዝ በአንድ የዋሽንግተን ክፍለ ግዛት የፌዴራል ዳኛ ካለፈው አርባ አንስቶ ለጊዜው እንዲቆም መደረጉ ይታወቃል። ጉዳዩን የሚያየው ችሎት ለትራምፕ አስተዳደር ይበይናል ብለው እንደሚያምኑ ኬሊ ተናግረዋል። ከአፍጋኒስታን ዋና ከተማ ካቡል ከሚገኘው የጠቅላይ ፍርድ ቤት ህንፃ አቅራቢያ የፈነዳ የአጥፍቶ ጠፊ ቦምብ እስካሁን በታወቀው ሀያ ሰዎች ሲገድል ሌሎች ቁጥራቸው ከአርባ የሚደርሱ ሰዎች መቁሰላቸውን ባለስልጣናት አስታውቀዋል። ከሟቾቹ አብዛኛዎቹ የፍርድ ቤቱ ሰራተኞች መሆናቸው ተመልክቷል። ሁለት ሴቶችና አንዲት ህፃንም በጥቃቱ መገደላቸው ተረጋግጧል። የአፍጋኑ ፕሬዚዳንት አሽራፍ ጋኒ ሰብአዊነት የጎደለው እና ምህረት የማይደረግለት ሲሉ ጥቃቱን አውግዘዋል። ድርጊቱን አስመልክቶ ተጨማሪ መረጃዎች በማምጣት ላይ ቢሆንም በመምጣት ላይ ቢሆኑም እስካሁን ለጥቃቱ ኃላፊነት የወሰደ ወገን ግን የለም። የአሁኑ አጥፍቶ ጠፊ ቦምብ ጥቃት ዜናው የተሰማ በዚያች ሀገር ከሚካሄደው ውጊያና ጥቃቶች ጋር ተዛምዶ ባለፈው የአውሮፓውያኑ 2016 ዓ ም ለጉዳት የተደረጉ ሲቪሎች ቁጥር በዚህ ዓመት ለህልፈት የተደረጉትን 3500 ሰዎች ጨምሮ ማለት ነው 11400 መድረሱን ይፋ ባደረገ ማግስት ነው። እንደ መንግስታቱ ድርጅት የጥናት ዘገባ አመቱ ከአውሮፓውያኑ 2009 ወዲህ በህዝብ ላይ በደረሰው የጉዳት መጠን በግዙፍነቱ የመጀመሪያ ነው። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በነገው ዕለት ከሚካሄደው የሶማሊያ ፕሬዚዳንታዊ ምርጫ አስቀድሞ ሞቃዲሾ ጠበቅ ያለ ጸጥታ ሁኔታ ውስጥ ወድቃለች። በተደጋጋሚ የተላለፈውንና የሙስና እንዲሁም ሌሎች ውስብስብ ችግሮች የተዋጠው ምርጫ ሊካሄድ የቀሩት ሰዓታት ናቸው። የፓርላማው ይዞታም እያነጋገረ ነው። ባለፈው አርብ ነስሪን የተባለች በስታንፎርድ ዩኒቨርሲቲ ለዶክተሬት ዲግሪ የምትማር ሱዳናዊት በሀገሯ ጥናት ስታካሄድ ቆይታ ወደ ዩናይትድ ስቴትስ በመመለስ ላይ ነበረች። ነስሪን ወደ አሜሪካ የተመለሰችው ፕሬዚዳንት ዶናልድ ትራምፕ ሱዳንን ጨምሮ በሰባት ሙስሊም ሀገሮች ላይ ጊዜያዊ የጉዞ እገዳ ትዕዛዝ ባወጡበት ቀን ነው። ዝርዝሩ ዜናውን ተከትሎ በሚሰማው የዕለቷ ቢረስ ይቀርባል። አድማጮች ዜናውንም በዚሁ እናጠቃላለን። ቀደም ሲል ከአዲስ አበባ መለስካቸው ዘገባ አለው ብለን ነበረ። መኪናችን ትንሽ ተደናቅፎ ነበር፣ አሁን እየሰራ ነው ትለኛለች ብርሃን። የመለስካቸውን ዘገባ መግቢያውን አሉላ ብታ ነበር የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በኢንተርኔት አምደኞቹ በእነ ሶሊያና ሽመልስና በአቃቢ ሕግ መካከል ባለው ክርክር ላይ ውሳኔ ለመስጠት መዝገቡን ለሰባተኛ ጊዜ ቀጥሯል። ዛሬ ውሳኔ ለመስጠት ያልቻለው በጉዳዩ ውስብስብነት ሳቢያ እያንዳንዱ የችሎቱ ዳኛ እንዲመረምረው ሲባል ጊዜ በመውሰድ እንደሆንም ፍርድ ቤቱ ገልጸዋል። የመለስካቸው አምሃ ዘገባ ደርሶናል። እንሆ የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በአቤት ባይ አቃቢ ሕግና በመልስ ሰጪዎቹ የኢንተርኔት አምደኞች ሶሊያና ሽመልስ፣ በፍቃዱ ኃይሉ፣ ናትናኤል ፈለቀ፣ አጥናፉ ብርሃኔና አቤል ዋበላ መካከል ባለው ክርክር ላይ ዛሬ ውሳኔ ይሰጣል ተብሎ ይጠበቅ የነበረ ቢሆንም ፍርድ ቤቱ ከውሳኔ እንዳልደረሰ አስታወቀ። ውሳኔ ለመስጠት ያልቻለበትን ምክንያት ሲያብራራም መዝገቡ አያሌ ማስረጃዎችን የያዘና ሰፊ ክርክር የተካሄደበት በመሆኑ እንዲሁም ጉዳዩ ውስብስብ በመሆኑ በአጭር ጊዜ ምርመራውን ለመፈጸም አልቻለም ብሏል። አሁንም እያንዳንዱ በችሎቱ የተሰየመ ዳኛ እንዲመረምረው መወሰኑን አስታውቆ ተጨማሪ ጊዜ እንደሚጠይቅ ገልጿል። ስለሆነም ፍርድ ቤቱ በጉዳዩ ውሳኔውን ለማሰማት ለየካቲት 27 ቀን 2009 ዓ ም ተለዋጅ ቀጠሮ ሰጥቷል። ይህ ቀጠሮ በጠቅላይ ፍርድ ቤት ደረጃ ጉዳዩ መታየት ከጀመረ ወዲህ ለ51ኛ ጊዜ ሲሆን ለውሳኔ መቀጠር ከጀመረ ደግሞ ለሰባተኛ ጊዜ እንደሆነ ይነገራል። አቃቤ ሕግ የዛሬ ሁለት ዓመት ገደማ የኢንተርኔት አምደኞቹን የሽብር ወንጀል ፈጽመዋል ሲል ክስ መስርቶባቸው ሁለቱም ወገኖች ሲከራከሩ ቆይተው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት አራቱን ተከሳሾች በተከሰሱበት ወንጀል መከላከል ሳያስፈልጋቸው በነጻ አሰናብቷቸዋል። አንዱን ማለትም በፈቃዱ ኃይሉን ደግሞ በሌላ መደበኛ የወንጀል ድንጋጌ እንዲከላከል ውሳኔ መስጠቱ ይታወሳል። አቃቢ ሕግም ይህን የስር ፍርድ ቤት ውሳኔ በመቃወም ለጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቤት ማለቱ አይዘነጋም። መለስካቸው አመሃ አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው አምሀ፣ እናመሰግናለን። አድማጮች፣ ለዜና የተመደበው ክፍለ ጊዜ አበቃ። አሁን ወደ ዕለቱ ዐብይ ርዕስ ነው የምንሻገረው። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። አሉላ እንደገለጠው ወደ ዕለቱ ዐብይ ርዕስ እናልፋለን። ባለፈው አርብ አንዲት ኒስሪን ኤላሜን የተሰኘ በስታንፎርድ ዩኒቨርሲቲ ለዶክትሬት ዲግሪ የምትማር ሱዳናዊት በሀገሯ ጥናት ስታካሄድ ቆይታ ወደ ዩናይትድ ስቴትስ በመመለስ ላይ ነበረች። ንስሪን ወደ አሜሪካ የተመለሰችው ፕሬዚዳንት ዶናልድ ትራምፕ ሱዳንን ጨምሮ በሰባት ሙስሊም አገሮች ዜጎች ላይ ጊዜያዊ የጉዞ እገዳ ትዕዛዝ ባወጡበት ቀን ነው። ንስሪን ላምን ኒውዮርክ ኬኔዲ አውሮፕላን ማረፊያ ስትደርስ ለአጭር ጊዜም ቢሆን እጇ ታስሯል። ከላይ እስከታች ትፈተሻለች። ለአምስት ሰዓታትም እዚያው እንድትቆይ ተደርጓል። ዝርዝር አለን ሳሌም ሰሎሞን ያጠናቀረችው ሰሎሞን ክፍል ያቀርበዋል። ኤልአሚን ከእድለኞቹ አንዷ ነኝ ትላለች። በፕሬዚደንቱ ትዕዛዝ ምክንያት ወደ ሀገራቸው የተመለሱ መኖራቸውንና ሌሎች ብዛት ያላቸው ደግሞ ከደረሰባቸው መጉላላት ጋር የራሷን በማነጻጸር ለቪኦኤ በጽሁፍ በላከችው መግለጫ ጨምራም፣ ይሄ እንደኔ ካለው ሀገር ሱዳን የፍትህ እጦትን ጦርነትና ጭቆናን እየሸሹ የሚወጡትን ኢላማ ያደረገና የተሳሳተ ፖሊሲ ነው ብላለች። ኤላሚን በፕሬዝደንቱ የጉዞ እገዳ ምክንያት ከተቸገሩ ብዙ ሺህ ፍልሰተኞችና ሀገር ጎብኚዎች አንዷ አላት። የፕሬዝደንቱ ትዕዛዝ እንደሚታወቀው የሰባት የአፍሪካና መካከለኛው ምስራቅ ሀገሮች ዜጎች ለዘጠና ቀናት ወደ ዩናይትድ ስቴትስ እንዳይገቡ ሲያግድ፣ ለአንድ መቶ ሀያ ቀናት ደግሞ በዩናይትድ ስቴትስ የስደተኞችን የሰፈራ ፕሮግራም እንዲቆም ያደርጋል። ይህ የፕሬዝደንቱ የጉዞ እገዳ ከወጣ በኋላ በበርካታ አውሮፕላን ማረፊያዎች ትርምስ ከመፈጠሩም በላይ ብዛት ያላቸው የተቃውሞ ሰልፎች በየከተሞች እንዲካሄዱ ምክንያት ሆኗል። ያም ሆኖ ግን ብዙ አሜሪካውያን የፕሬዝደንቱን ትዕዛዝ ይደግፋሉ። የህዝብ አስተያየት መለኪያዎችም አምሳ በመቶ ያህሉ ደስተኞች መሆናቸውን ያሳያሉ። ከደጋፊዎቹ አንደኛው ለምሳሌ በሚኔሶታ ክፍለ ግዛት የሚኖረው ሙርሺድ ባሩድ የተባለ ሶማሌ ነው። ባሩድ በክፍለ ግዛቱ የሪፐብሊካን ፓርቲው ሥራ አስፈጻሚ ኮሚቴ አባል ነው። ዩናይትድ ስቴትስ ማድረግ ያለባት እስካሁን ያሉትን ሶማሌዎች በደንብ ከሀገሩ ጋር ማስተዋወቅና ማለማመድ እንጂ ሌሎች ተጨማሪ ስደተኞች ማስገባት አይደለም ይላል ማድረግ ያለባቸው የሁለተኛ ደረጃ ትምህርት ቤት ዲፕሎማ የሌላቸውን ያልተማሩትንና የተሳካ ሕይወት ለመምራት ያልቻሉትን እዚህ ያሉትን ሁኔታዎች ማሻሻል እንጂ አሁን ባለው አስቸጋሪ ሁኔታ ተጨማሪ የሶማሊያ ስደተኞችን መቀበል አይደለም። ባሩድ አክሎ ሲናገር በአፍሪካ ቀንድ ዙሪያ የሚገኙ ብዙ መቶ ሺህ የሶማሊያ ስደተኞች በሀገራቸው ቀውስና ሁከት ቢኖርም አዲስ ህይወት ለመጀመር መሞከር አለባቸው ይላል። ማንም ለሶማሊያ ስደተኞች ይቆረቆራለው የሚል ሰው እዚያው በሀገራቸው ተመልሰው እንዲሰፍሩ ሊረዳቸው ይገባል። ያን ሲያደርግም ሰላም መኖሩን፣ የጸጥታ ጥበቃው መጠናከሩን፣ ለእድገትና ብልጽግና ተስፋ መኖሩን ማረጋገጥ አለበት። ሌሎች ግን ከባሩድ የተለየ አስተያየት ነው ያላቸው። ፕሬዝደንት ትራምፕ ሲጀመር የነበራቸው ሐሳብ በትክክለኛው መንገድ ሳይሆን የእስልምና እምነት ጸር እንደሆኑ ተደርጎ ቀርቧል ይላሉ። ለዚያ አባባላቸው በከፊል እንደ ምክንያት የሚያቀርቡትም ሚስተር ትራምፕ በምረጡኝ ዘመቻቸው ወቅት የተጠቀሙባቸው አስደንጋጭ ቃሎት ቃላቶች ናቸው። የቀድሞው ስደተኛና ለማሳቹሴት ክፍለ ግዛት ሴኔት አባል ለመሆን በእጩነት የቀረበው ኢትዮጵያዊ አሜሪካዊ መስፍን በሺር ግን የፕሬዝደንቱ የጉዞ እገዳ በእስልምና እምነት ላይ ልዩነት ያደርጋል ብዬ አላምንም ይላል። አይ ቲንክ ሂዝ ትራይንግ አካት ፕሪቨንሽን ራደር ዳን ሂዝ ቢንግ ፕሮአክቲቭ ራደር ዳን ሪአክቲቭ። እየሞከሩ ያሉት ለመከላከል ይመስለኛል። የኒውዮርኩ ሩዋንዳዊ ጠበቃ ቻርልስ ካምባንዳ በበኩሉ ፕሬዝደንታዊ ትዕዛዙ በቀድሞው ፕሬዝደንት ባራክ ኦባማ አስተዳደር ወቅት በሚገቡ ፍልሰተኞች ላይ ተጨማሪ ምርመራና ጥያቄ እንዲደረግባቸው የወጡ ፖሊሲዎች አካል ነው ይላል። ዩናይትድ ስቴትስ ምንም እንኳ በታሪክ ስደተኞችን በብዛት በመቀበል የምትመሰገን ሀገር ብትሆንም የዜጎቿን ደህንነት ስጋት ላይ የሚጥል ሆኖ ከተገኘ የመቀበል ግዴታ የለባትም ሲልም ካምባንዳ አክሎ አስረድቷል። በእርግጥ ግን እንደተባለው የጉዞ እገዳው የአሜሪካውያንን ደህንነት ያስጠብቃል ወይ? ፕሬዚደንቱም ለትዕዛዙ መውጣት ምክንያት አድርገው ያቀረቡት የዜጎችን ደህንነት ለመጠበቅ ሲባል የሚል ነው። ሁሉም ማለት ሰባቱም ሀገሮች ደግሞ ዩናይትድ ስቴትስ በአልቃይዳና እስላማዊ መንግሥት ነኝ በሚለው ይቅርታ በአልቃይዳና እስላማዊ መንግስት የተባሉትንና በአሸባሪነት የፈረጀቻቸውን ቡድኖች የመርዳት ወይም ከለላ የመስጠት ታሪክ አላቸው። በዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት የቀድሞው የጸረ ሽብር ዘመቻ አስተባባሪ ጆን ኮሆን ግን ፕሬዚደንታዊ ትዕዛዙ የቀድሞውን በስደተኞች ላይ የሚደረግ የምርመራና ክትትል አሰራር የቀየረ ነው ብለዋል። በሀገር ደረጃ እየፈረጁ እገዳ ማድረግ የሚያስከትለው ችግር ግን ይላሉ ኮሆን። ችግሩ ምንም ወንጀል ያልፈጸሙ ብዙ ቁጥር ያላቸው ሰዎችን መንካቱ ነው። ትዕዛዙ በዩናይትድ ስቴትስ ላይ መጥፎ አስተሳሰብ እንዲፈጠር ያደርጋል። ወደፊት ጥቃት ለማድረስ የሚፈልጉ ካሉም በትክክል ማንነታቸውን ለመለየት ያስቸግራል ይላሉ። እዚህ ሀገር ውስጥ ሊኖሩም እንደሚችሉ ያብራራሉ። ዛሬ በዩናይትድ ስቴትስ ላይ የተጋረጠ የሽብር ጥቃት ካለ የመጀመሪያው እዚሁ ሀገር ውስጥ በሚገኙ ነውጠኞች የሚፈጸም ይሆናል። በኢንተርኔት በሚያነቡትና በሚያውት የተነሳሱ አሸባሪዎች እዚች አገር ላይ ጥቃት ሊያደርሱ ይችላሉ። ባለፉት ሁለት ዓመታት ጊዜ ውስጥ በዩናይትድ ስቴትስ የደረሱ በርካታ የሽብር ጥቃቶች የተፈጸሙት እነዚህን በመሰሉ ሰዎች ነው። በኦርላንዶ ፍሎሪዳ፣ ፐልስ የምሽት ክበብ ሀምሳ ሰዎችን በጥይት የጨረሰው አሸባሪ እዚህ ላይ በምሳሌነት ይጠቀሳል። ስለዚህ ጆን ኮሆን በፕሬዝደንት ዶናልድ ትራምፕ የጉዞ እገዳ የዩናይትድ ስቴትስ ዜጎች ደህንነት ይጠበቃል ብለው አያምኑም። ወደ ተከታዩ የመጽሔት ክፍለ ጊዜ እናልፋለን። የስደተኞች ባህር ላይ ጉዞው ቀጥሏል። ከሊቢያ ተነስተው በሜዲትራኒያን ባህር አቋርጠው ወደ ጣሊያን ለመግባት በጉዞ ላይ የነበሩና ባጋጠማቸውም አደጋ የድረሱልኝ ጥሪ ያሰሙ ቁጥራቸው አንድ ሺ አምስት መቶ የሚደርስ ሰዎች በጣሊያን የባህር ላይ ጠባቂዎች እርዳታ ህይወታቸው ሊተርፍ ችሏል። በሌላ በኩል ደግሞ የትሪፖሊን ባህር ኃይል የሚቆጣጠረው ቡድን ቁጥራቸው ከአንድ ሺ ሁለት መቶ በላይ የሚደርስ ወደ ጣሊያን ጉዞ የጀመሩ ከባህሩ ላይ የያዛቸውን ስደተኞች ይዞ ወደ ኋላ መልሶ ከእስር ቤት አስገብቷቸዋል ይላል። ይህ የሆነውም ባሳለፍ ነው ቅዳሜና እሁድ ነው። በሁለቱም ቀናት ይህ እንግልት እጣ የገጠማቸው ተጓዦች ውስጥ ኢትዮጵያውያንና ኤርትራውያን ይገኙበታል። ጽዮን ግርማ በስዊዘርላንድ በአፍሪካ ቀንድ ስደተኞች ዙሪያ የሚሰሩትን አባ ሙሴ ዘርአይን አነጋግራ ተከታዩን አጠናቅራለች። የተለያዩ የአፍሪካ ሀገር ስደተኞች ከሊቢያ ተነስተ ወደ ጣሊያን የሚያደርጉትን አስቸጋሪና ህይወት አስከፋይ የባህር ላይ ጉዞ አላቋረጡም። ከፊታቸው ያሉ ተጓዦች የትኛውንም ያህል አደጋ እንደገጠማቸው ቢሰሙ የኋለኛዎቹ በብዛት ከፕላስቲክ በተሰሩ መርከብና ጀልባዎች እየተሳፈሩ ጉዞ ይቀጥላሉ። ባሳለፍነው ጥር 27 ቅዳሜና ጥር 28 እሁድ ለትም እንዲሁ በተመሳሳይ በባህር ላይ ጉዞ ሲያደርጉ ችግር የገጠማቸው 1500 የሚሆኑ ስደተኞች በጣሊያን የባህር ላይ ጠባቂዎች ሊተርፉ ችለዋል ስትል ስለ ስደተኞች ሁኔታና ስለ ባህር ላይ ስደት የምትዘግበው ጄሴፔኒ ማኬን ለአሜሪካ ድምጽ ተናግራለች። ባህሩን በሚያቋርጡበት ጊዜ ሁኔታዎች እጅግ አስቸጋሪ እንደነበሩም ትናገራለች። ከባድ ንፋስና እጅግ ቀዝቃዛ አየር ነበር ትላለች። አባ ሙሴ ዘራይ በስዊዘርላንድ የካቶሊክ ቄስ ናቸው። የአፍሪካ ቀንድ ስደተኞችን በማማከርና ችግር ሲገጥማቸው ለሚመለከታቸው አካላት በማሳወቅ በዛ አካባቢ ያለውን ሁኔታ ተከታትሎ ይሰራሉ። አጀንሲያ ሀበሻ የሚባል ስደተኞችን የሚረዳ ድርጅትም ይመራሉ። የጣሊያን የባህር ላይ ሰራተኞች ከአደጋ ታደጓቸው ስለተባሉት ስደተኞች ማንነት ያውቁ እንደሆነ ወደሚገኙበት ጣሊያን ስልክ ደውዬ ጠይቂያቸው ነበር። በብዛት ምዕራብ አፍሪካ ሀገሮች የነበሩት ግን ወደ እስከ አራት መቶ የሚሆኑ የሀበሾች እንዳሉ then ትክክለኛ ቁጥሩ ይሄ ማለት ትንሽ ያስቸግራል። ሕጻናቶችም አሉ፣ ሴቶችም አሉ፣ እርጉዞችም ነበሩ። አባ ሙሴ ዘራይ ስደተኞቹ ተሳፍረው የነበረው በተለያዩ ጀልባና መርከቦች እንደነበር ይናገራሉ። ከነዚሁ ጀልባዎች ላይ ከተደወሉት የድረሱልኝ ጥሪዎች መካከልም ለእርሳቸውም ተደውሎላቸው እንደነበር ገልጸው፣ አደጋው እንዲከሰት ከሚያደርጉት ምክንያቶች መካከል ደግሞ ጀልባው ወይም መርከቦቹ የተሰሩበት ጥሬ እቃ አደጋውን መቋቋም የማይችል ማዕበል በቀላሉ የ የሚጥለው መሆኑንና ከአቅሙ በላይ በስደተኞች ስለሚታጨቅ እንደሆነ ተናግረዋል። ይዟቸው የሚመጡ መርከብ ወይ ደግሞ ጃልባ በብዛት ፕላስቲክ ናቸው። ስለዚህ ትንሽ ከተጓዙ በኋላ ችግር ይጀምራል። ለምን ከአቅማ በላይ ተጨና እንደምትመጣው ሞተሩ ይበላሻል። ደግሞ ትንሽ ማዕበል ካለ በዚህ ሰዓት ደግሞ የባህሩ ሁኔታ በብዛት ማዕበል ስላለ ያን ሁሉ ሰው ጭና የፕላስቲክ ጀልባ ብዙ ልትቋቋም አትችልም። ስለዚህ ወዲያው እርዳታ ያስፈልጋቸዋል። ሕይወታቸው የተረፈው የባህር ላይ ስደተኞች ወዴት እንደሚወሰዱ አባ ሙሴን ጠይቄያቸው ነበር። መጀመሪያ ወደ ትላልቅ መርከቦች ነው የሚጭኗቸው። ብዙ ከሰበሰቡ በኋላ ወደ ደሴቱ፣ የጣሊያን ደሴት ሲቺሊያ፣ ወደዛ ነው የሚያደርሷቸው ከዛ ደግሞ እዛ የሬፊጂስ ሰንተር የሬፊጂስ ጥገኛ ጠያቂዎች የሚቀበሉባቸው ቦታዎች እዛ እያደርሷቸዋል። አባ ሙሴ እንደሚሉት እነዚህ ስደተኞች የድረሱልኝ ጥሪያቸው ተሰምቶና ተሳክቶላቸው ህይወታቸው ተርፏል። አሁን በስደተኛ ጣቢያዎች ገብተዋል። ቀሪ ህይወታቸው የሚወሰነውም እዚያው ነው። በሌላ በኩል ደግሞ ሌሎች ስደተኞች ከሊቢያ ተነስተው ወደ ጣሊያን በባህር ላይ ጉዞ ጀምረው ነበር። የሊቢያ ሀይል ባህር ከአንድ ሺ ሁለት መቶ አካባቢ የሚሆኑ ስደተኞች በባህር ያሉ ይዛ ወደ ኋላ እንደ ተመለሱ ና በየተለያየ የሊቢያ እስር ቤቶች እንዳስገባች ነው እየደረሰን እነዚህ ኢትዮጵያውያንና ኤርትራውያንን የሚጨምረው አፍሪካውያን ስደተኞች ገና ከመነሻው በቁጥጥር ስር የዋላቸው ዓለም አቀፍ እውቅና የተሰጠው የትሪፖሊ የባህር ላይ ስደተኞችን ተከላካይ ና ወደብ ጠባቂ ቡድን እንደሆነ አባ ሙሴ ዘራ ይናገራሉ። አሁን እነዚህ ስደተኞች በሊቢያ የተለያዩ እስር ቤቶች ከገቡ ሁለት ቀን ሆኗቸዋል። አባ ሙሴ እንደሚሉት ግን አሁንም ጉዞ ቀጥሏል። ምክንያቱም ሊቢያ ባለባት የሀገር ውስጥ ትርምስ ምክንያት ቤንጋዚን ጨምሮ የማይጠበቁ ሌሎች ወደቦች አሏት። ስለዚህ ስደተኞቹ እንደ ቤንጋዚ ካሉ ክፍት ወደቦች አደገኛውን የባህር ላይ ጉዞ ማድረጋቸውን ቀጥለዋል ብለዋል። የመጨረሻው የትንታኔ ርዕሳችን ወደ እስራኤል ይወስደናል። እስራኤል በኃይል በያዘቻቸው ግዛት ውስጥ መቶ የሰፈራ መንደሮችን ለመገንባት አዲስ ሕግ ማውጣትም የፍልስጤማውያን ባለሥልጣናትን ያስቆጣ መሆኑ ተገለጠ። ሮበርት በርገር በኢየሩሳሌም ከኢየሩሳሌም ይቅርታ የላከውን ዘገባ ትዝታ በላቸው ታቀርባለች። እስራኤል በኃይል በተቆጣጠረቻቸው የምዕራብ ዳርቻ የፍልስጤማውያን ይዞታ ላይ በሺዎች የሚቆጠሩ ሌሎች አይሁዶችን ለማስፈር በመወሰኗ ዓለም አቀፍ ማህበረሰብ እንዲቀጣት ጥሪ እያደረጉ ነው የፍልስጤማውያን ባለሥልጣናት። ዋናው ፍልስጤማዊ ተደራዳሪ ሰአብ ኤርካት እስራኤል ዓለም አቀፍ ሕግን በመጣስ የመሬት ስርቆት እያካሄደች ነው ብለዋል። ንፍ ተ ስራሰስራ ቀጥሎ ፍልስጤማውያን መውሰድ ያለባቸው እርምጃ እስራኤልን በጦርነት ወንጀል ሄግ የሚገኘው ዓለም አቀፍ ፍርድ ቤት ላይ መክሰስ ነው ነው ያሉት። እስራኤል በሀገር ውስጥም ከፍተኛ ህጋዊ ተቃውሞ ገጥሟታል። አዳላ የተባለውን የአረብ እስራኤል የመብት አስከባሪ ቡድን የሚወክሉት የህግ ጠበቃ ሰአዳ ቢሻር መንግስታዊ ያልሆነው ድርጅታቸው እስራኤልን የአገሪቱ ከፍተኛ ፍርድ ቤት ላይ ይከሳል ብለዋል። እስራኤል ያወጣችው ህግ ከግዛቷ ውጭ የሆነ ንብረትን በመያዝ የሀገሪቱን ሕግ ስለሚጥስ ከፍተኛ ፍርድ ቤት ውድቅ ሊያደርገው እንደሚችል የህግ ባለሙያዎች ይናገራሉ። ምንም እንኳን አዲሱ የእስራኤል ሕግ የመብት ጥሰት ጣጣ ቢኖርበትም፣ ደጋፊዎቹ ጽዮናዊቱ ሀገር በመጽሐፍ ቅዱስ የተጠቀሱ ግዛቶቿን እንድትመልስ ይረዳል ይላሉ። ወጋ ጥባቂ የፓርላማ አባል ሞቲ የግቭ ለአንድ የእስራኤል ራዲዮ ሲናገሩ ህጉ ለእስራኤል ዲሞክራሲና ለጽዮናዊቱ ሀገር ታሪካዊ ድል ነው ብለዋል። ህጉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባለፈው ወር ስልጣን ከተረከቡ ወዲህ የወጣ ሲሆን እስራኤል በያዘቻቸው የምዕራብ ዳርቻ ግዛቶችና በምስራቅ ኢየሩሳሌም ስድስት ሺህ ቤቶችን እንድትገነባ የሚፈቅድ ነው። እስራኤልና ፍልስጤማውያን በምስራቅ ኢየሩሳሌም ባለቤትነትም የሚወዛገቡ ሲሆን በቀድሞው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አስተዳደር ህገወጥ ግንባታው ታግዶ እንደነበር ይታወሳል። ፕሬዚደንት ኦባማ ግንባታውን ያገዱት በእስራኤልና ፍልስጤማውያን መካከል ለሚደረገው የሰላም ድርድር እንቅፋት ይሆናል በማለት ነው። እስራኤል ግን የወቅቱ ፕሬዚደንት ትራምፕ ከጎኗ የቆሙ መሆኑን ታምናለች። ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ዜና፣ የዜና ትንታኔ አድምጠን ሶስት ሰዓት ከሀያ ሰባት ደቂቃ ላይ እንገኛለን በኢትዮጵያና አካባቢዋ። እኛ ጋር እዚህ ዋሽንግተን ዲሲና አካባቢዋ ከቀኑ ሰባት ሰዓት ከሀያ ሰባት ደቂቃ ወደ ሁለተኛው አጋማሽ የሚያሸጋግሩን የአድማጭ አስተያየት ሙዚቃ አለ። ለጊዜው እጃችን ላይ ያለው ሙዚቃ ነው፣ በመሳሪያ ብቻ የተቀነባበረ የኢትዮጵያ ባህላዊ ሙዚቃ እያደመጥን ወደሚቀጥለው ክፍል እንሸጋገራለን። መልካም ምሽት በድጋሜ ጨዘና አድርገህናል። በጣም ጥሩ ልስልስ ያለ ዘመናዊ የሀገርኛ ዜማ። ከምሽቱ ሶስት ሰዓት ከሰላሳ መሆኑን ያመለክታል የስቱዲዮ ሰዓታችን። የሁለተኛውን አጋማሽ የመጀመሪያ ክፍል ነው የምንሰማው፣ ሀኪም ሆን ይጠይቁ ለዚህ ፕሮግራም ሁሌም መነሻ የሚሆነን ከአድማጮች የሚደርሱን ጥያቄዎች ናቸው። በዛ መነሻ ደግሞ ሐኪም ወይም ባለሙያ ጠይቀን እናቀርባለን እና የዛሬው የሚከተለው ከዚህ ቀደም መዘንጋት የጤና ችግር የሚሆነው ለመሆኑ መቼ ነው በሕክምና ሲረዳሉ የሚል ጥያቄ ነበር እና ተከታታይ ፕሮግራም የተጀመረው አሉላ እስቲ አንተ ቀጥል በዚሁ ላይ አመሰግናለሁ። አዲሱ ታዲያ በዚህ ውይይት በተከታታይ ላለፉት ሁለት ፕሮግራሞች እንዳቀረብነው የመዘንጋት ችግር ራሱ ትውስታ ምንድን ነው፣ የአእምሮ አሰራር ዙሪያው ምን ይመስላል፣ ከበስኩ ባለሙያ ጋር ተከታታይ ውይይቶችን አድርገናል። ከእድሜ መግፋት ጋር ያልተያያዘውን ነው፣ አዲሱ በወጣትነትና በጎልማሳ እድሜ የሚከሰተውን ነው ይበልጥ ትኩረት ያደረግንበት። ለትንታኔው ታዲያ ዶክተር ዮናስ እንዳለገዳን ፕሮፌሰር ዮናስ እንዳለገዳን ጋብዘናል። የዛሬውንም እንግዲህ በዚሁ ነው የምንጀምረው። ጥሩ፣ ዶክተር ዮናስ እንዳለ ገዳ ከዚህ ቀደምም እንግዳችን ነበሩ፣ ዛሬም ይቀጥላሉ። እኔ ግን አንዳንድ ጊዜ ትንሽ ነገር ስረሳ ሁሉ ህመም ሊሆንብኝ ነው መርሳት። ይሄ እንደውም ወደ መጀመሪያው ጥያቄ ወስደው ነው አዲሱ። መልካም ከመርሳት ባዘቦቱ ከምናደርገው ውጪ ህመም ሆኖ የሚከሰትበትን ሁኔታ ገጽታዎቹን ጭምር በሚነግሩን እንደደር። እሺ፣ እሺ። አመሰግናለሁ። ለበቤትነት አብዛኛውን ጊዜ ያው ከ ቀን ተቀን ኑሮ ጋር የተያያዘ ነው። ምንም በሽታ ላያመለክት ይችላል። በአብዛኛውን ጊዜ ማንኛውም የአንጎል ስራ በሶስት ምሰሶዎች ላይ የተመሰረተ ነው። አንደኛው የስነ ልቦና አዋቂዎች ቢሄቪየር ቢሄቪራል ሞዴል ወይም የሚታይ ነገር ተጨባጭ የሚታይ ነገር ማለት ነው። ቢሄቪየር ሞዴል ሌላው ደግሞ ኮግኒሽን ወይም የቲንኪንግ ሞዴል ማሰብ እና ማሰላሰል፣ ሌላው ደግሞ የኢሞሽን ወይም የስሜት እነዚህ ሶስቱ እነዚህን ሶስቱ ነገሮች ነው የምንመለከተው። ልበቢስነት ችግር ሲመጣ በእነዚህን ሶስቱን ምሰሶዎች የሚያንገዳግድ ነገር ሰውዬው እያደርጋሉ ለምሳሌ ከመጠን በላይ እጅግ ከመጠን በላይ የመጨነቅ እና ነገሮችን ከመጠን በላይ አጋኖ በማየት ያንን በማብሰልሰል እና በማውጣት እና በማውረድ ከቤት ተነስቶ ስራ፣ ከስራ ተነስቶ ቤት ሲመለስ አንድ ሰው ምንም ነገር ልብ ላይል ይችላል። እንቅፋትም እንደው እያደናቀፈው እና እየተደናበረ አድራሻው የሚደርስበት ቦታ ሊደርስ ይችላል። ይሄ ልብ ሳይለው ማለት ነው። ልብ ሳይለው ይሄ እንግዲህ ፕሪኦክፔሽን ወይም ከመጠን በላይ ስሜትና ሀሳብ ከልክ በላይ ከማሰላሰል እና ይሄ አሁን በአሁኑ ጊዜ ብዙ ተመራማሪዎች በየዩኒቨርሲቲው የድሮውን ዘዴ መልሰው አምጥተውታል። አንዳንድ ማይንድ ፉልነስ ይሉታል ግለሰቡ ማንኛውም ልባም ለመሆን ልባም ለመሆን ልባም ለመሆን ሲበላም፣ ምግቡን ለማጣፈጥ ምግቡን በማሽተት ምግቡን በእጁ በመዳሰስ በሚሄድበትም ጊዜ ወይም በምትሄድበት ጊዜ ግለሰቡ ወይም ግለሰቧ መሬቱ እግሩ በሚነካበት ጊዜ ያንን ልብ በማለት ቁጭ ብሎ ደግሞ ሲተነፍስ አፍንጫው ውስጥ አየር ሲገባ ሲወጣ ልብ ማለት። እንደዚህ አይነት ነገሮችን በማዳበርና በማለምለም የማስተዋስ የማስተዋል ልበ ቢስነትን ለመቀነስ ይቻላል። ይሄን በጥናት በብዛት ያሳዩ ሰዎች አሉ። ይሄንን ከዚህ ጋር በተያያዘ እኛም አገር ቤት እንደ ትንሽ ጥናት ለመጀመር እየተዘጋጀን ነው። ተስፋ እናደረጋለን ገንዘብ እንደምናገኝ። ለጥናቱ የሆናቸው ገንዘብ እየፈለጋቸው እየሞከርን ነው። ስለዚህ አብዛኛውን ጊዜ ልበቢስነት የግለሰቡን እንደው አየር ላይ ሲንሳፈፍ እንዳይውልና ግራውንድድ እንዲሆን ዙሪያ የገባውን ልብ እንዲል እንዲያስተውል ከሚያደርጋቸው ነገሮች ጋራ በቅርበት በስሜት ህዋሳቶቹ እንዲገናኝ እያሉን ነው። ግራውንድድ የሚለው ትክክል የስሜት ህዋሳት በመጠቀም ግለሰቡ አይኑ ያያለይ፣ ጆሮ ውስጥ ይሰማለይ፣ ልብስ ይላለይ፣ ያሸታለይ፣ ወይስ ሁሌ ነጋጠባ ጦር ሜዳ የሀሳብ ጦር ሜዳ ገብቶ ሲያሸንፍና ሲሸነፍ ሲያሰላስል ነው ወይም የሚውለው። ለምሳሌ ይህንን አንዱ ይህንን ነገር ምርምር ያደረጉት ሰውዬ ፕሮፌሰር ካባትዜን ዜን ዩኒቨርሲቲ ኦፍ ማሳቹሴትስ ምንድን ነው የሚሉት ከስራ ተነስቼ ከቤት ተነስቼ ስራ እስኪሄድ ድረስ በሀሳቤ ከስራ ባልደረቦቼ ጋር እየተጨቃጨኩና እየተነታረኩ ስነዳ ከቤት ረስቼ ስራ ስደርስ፣ እንደዛ ሳደርግ በቃ ከእንቅልፍ እንደ መባነን ያህል ነው። ያ ነው ያነቃቃኛል። እንደ ይሄማ ጊዜ አለፈ፣ ዘመን ተንሸራተተ፣ አበባዎችንም ሳላሸጥ ልጆቼ የት ናቸው ብዬ ልብ ሳልል፣ የእነሱን ስፖርት እና የሚያደርጉትን ነገር ሳላስተውል ዘመናት ሊቆጠሩ ነው። ስለዚህ ይህን ነገር አንድ ማድረግ አለብኝ ብሎ ነው ጥናት አድርጎ ብዙ ይህንን ዘዴ አሁን እሳቸው ብዙ ስልጠናም ይሰጣሉ ለሰው እና የሚጠቀሙት አንድ ሰው ትንፋሹ ውስጥ በአፍንጫው ሲገባ ሲወጣ፣ ልብ በማለት እንዲህ በጣም በጣም በቀላል የሆኑ ነገሮች በመጠቀም አንጎልን ሰብሰብ ሀሳብን ሰብሰብ ማድረግ ይቻላል። እና አብዛኛው እንደሱ ነው ግን አልፎ አልፎ ጥቂት ሰዎች ወይም ሲወለዱ መጠነኛ በወሊድ ጊዜ አንዳንድ መጠነኛ አንጎል ላይ አንዳንድ ትንሽ ተጽዕኖዎች ሊኖሩ ይችላሉ። በተለያየ ምክንያት አንዳንድ ሰዎች ግን ልበቤስነቱ ከልክ በላይ ያለፈ አለ። መልካም። ይሄ ልባም የመሆን ጥበብ ማይንድፉልነስ ያሉት የቀደሙትን የሙያ አጋሮ የሕክምና ፕሮፌሰሩን ጥናት መሰረት አድርገው ያስረዱንን በአንድ በኩል ይዘን ዶክተር ዮናስ ጭንቀትም ሀሳብ ውስጥ ሰዎች መውደቅም ከኑሮ ከህይወት ጋር የተያያዘው ነገር እንዳለ ሆኖ ከቅጥ ያለፈ ራሳቸውን በጭንቀት አይጠበቡ መውደቅ መነሳቱንም ራስን ዙሪያ ገባን ማስተዋል እስከሚያስ ድረስ አይሁን እያሉን ነው ባጭሩ። አዎ ሁሉም ነገር በልክ፣ እንዲሁ ሁልጊዜ መሸብ አስረሽ ምችል ሊሆን አይችልም ኑሮ። እና ያለ ነው ማዘን፣ መደሰት ግን፣ እሱም ቢሆን በልኩ አድርጎ ያለውን ዙሪያ ገቡን ልብ ማለት ነው። ዶክተር ዮናስ በጤናማ መንገድ ውስጥ እያሉ እንደው ችግር ውስጥ ወድቋል አንድ ሰው ሳይባል ተደጋግሞ የመዘንጋት ሁኔታ እየገጠመው የተቸገረ ሰው ከራሱ ጋር በሀሳብ የሚያዝበት ሁኔታ የቱን ያህል ሊያዋጣ እንደሚችል መጨነቅ መጠበብም ያለ ቢሆን ሁሉንም ግን በቅጡ ማድረግ እንደሚያስፈልግ ልባን ልባም የመሆን ጥበብን ጨምሮ መካን የሚቻሉትን ጥሩ አድርገው በዝርዝር አስረድተውናል። ልበቢስነት እንደ ህመም ከሚታይበት ምዕራፍ ደርሰናልና እስኪ የሕክምናውን አድማስ ወደሚመለከተው ክፍል እንለፍ። በህመምነት የሚፈረጅበት ልበቢስነት የልማድ ጉዳይ ከመሆን አልፎ ከህመም ጋር ተያይዞ የሚመጣበት ራሱም እንደ ህመም ሆኖ የሚታይበት ሁኔታ ካለ ምን አይነት ሁኔታዎች ልበቢስነትን፣ ይሄን የከፋ የመዘንጋት ችግር ይከስታሉ? በእድሜ ከገፉ በኋላ የሚመጣውን ሳይጨምር በጎልማሳና በወጣትነት እድሜ ለመዘንጋት ችግር የሚጋለጡ ሰዎች ምን አይነት ህመም ውስጥ ሲሆኑ ነው? የህክምና አገልግሎትን ተከትሎ ሲመጣ መድኃኒቶችም ማለት ነው። መድኃኒቶች ወስደው ሰዎች የትውስታ አቅማቸው የሚታጣበት ጊዜ መኖሩ ይዘገባል። የበሽታ አይነቶችን አንዳንድ የበሽታ አይነቶችንም ተከትሎ ተከሰተ የሚባልበት ጊዜ አለ። በእርግጥ ይሄ ተጨባጭ ነው ወይ? ከሆነስ ምን አይነት መድኃኒት አይነቶች ምን አይነት ህመሞች ለዚህ ሁኔታ ይዳርጋሉ? መልሱን በሚቀጥለው ሳምንት ጠብቁ ነው የምትለው። ልክ ነው። በርከት ያሉ ጥያቄዎች ናቸው፣ አንተ ያነሳህ አሁንም የሚጨምር ነው እንደሰማኸው አሁን ለምሳሌ ቅድም አሉላ የሙዚቃ ሲዲ ላመጣ ብዬ ረስቼው መጣሁ። ታመም ያለው የለም፣ አልታመምኩም። ዶክተር ዮናስ ግን ዘርዘር አድርገው ያብራሩልናል። በዛሬው እናመስግን። በዚህ በዩናይት ስቴትስ በታዋቂው የሜዮ ክሊኒክ የነርቭና የአእምሮ ሐኪምና በህክምና ኮሌጁም የአእምሮና ስነልቦና ትምህርት መምህር ናቸው ፕሮፌሰር ዮናስ እንዳለገዳ። አድማጮች ወደሚቀጥለው ቅንብር እናልፋለን። የአድማጮች አስተያየትም አለን ወደ በኋላ ላይ እናቀርበዋለን። አሁን ንግድና ምጣኔ ሀብት ነው ቀጣዩ። የዘንድሮው የአፍሪካ ህብረት ጉባኤ በአዲስ አበባ ሲካሄድ የአህጉራዊ ህብረቱ በጀት አብይ መነጋገሪያ ነበር። የአፍሪካ ህብረት ከተለያዩ የዓለም መንግስታት በእርዳታና ትብብር መልኩ የሚያገኘውን የስራ ማስኬጃ ገንዘብ በአባል በአባል ሀገራቱ ለማዋጣት ስምምነት ላይ ተደርሷል። በዚህም መሰረት እያንዳንዱ አባል ሀገር ከገቢ ንግዱ ዜሮ ነጥብ ሁለት ከመቶ ግብር በመጣል መዋጮ እንዲፈጽም ስምምነት ላይ ተደርሷል። የንግድና መጣኔ የሀብት አዘጋጅ የነክ እስክንድር ፍሬው አነጋግሮታል። በዚህ ጉዳይ ላይ የሀያ ስምንተኛው የአፍሪካ የመሪዎች ጉባኤ በአዲስ አበባ የተካሄደው ማለት ነው ካተኮረባቸው ዋና ዋና ከሚባሉ ጉዳዮች አንዱ ህብረቱን በገንዘብ መደገፍ የሚሉት አጀንዳ ነው። በዚህ አጀንዳ ላይ እንግዲህ ባለፉት ዓመታት ተግባራዊ እንዲሆን ጥረት ሲደረግበት የቆየው ሁሉም አገር የበኩሉን አስተዋጽኦ እንዲያደርግና ለአፍሪካ ህብረት መዋጮ እንዲያዋጣ የሚያስችለውን እቅድ ወደ ተግባር የማሸጋገር ጉዳይ ላይ ተነጋግረዋል። ኪጋሊ ላይ ነው የጸደቀው። ይሄ ነገር ከአንድ አመት በፊት በኪጋሊ በተካሄደ ስብሰባ ነው የጸደቀው። ነገር ግን የአሁኑ የህብረቱ ስብሰባ ይሄንን ተግባራዊ በማድረግ ጉዳይ ላይ ከስምምነት ደርሷል። ምንድን ነው እያንዳንዱ የአፍሪካ ህብረት አባል አገር ወደ ሀገር ውስጥ ከሚያስገባው ምርት ወይም ኢምፖርት ዜሮ ነጥብ ሁለት ከመቶ የሚሆነውን ለአፍሪካ ህብረት ገቢ እንዲያደርግ ነው የሚጠይቀው። ይህ ስምምነት በዚህ መሰረት ተግባራዊ የሚደረግ ከሆነ ተግባራዊ ተግባራዊ ማድረግ የጀመሩ ሀገራት አሉ ተብሏል። አንዳንዶች ደግሞ ጉዳዩን የግድ ወደ ፓርላማ ወስደው እንግዲህ እንደ ሀገሩ ይለያያል አሰራሩ ማጸደቅ ያለባቸው ወይ ደግሞ በሂደት ላይ ያሉ እንዳሉም ተገልጿል። ነገር ግን ሙሉ በሙሉ ተግባራዊ የሚደረግ ከሆነ ሄኖክ፣ የተገለጸው አንድ ነጥብ አምስት ቢሊዮን የአሜሪካ ዶላር በአመት ህብረቱ ማግኘት እንደሚችል ነው። ይሄ ደግሞ የህብረቱ ኮሚሽን ምክትል ሊቀመንበር ኢራስተስ ሙዌንቻ የቀድመው ስብሰባው ከመጀመሩ በፊት ለጋዜጠኞች ሲናገሩ፣ አንደኛ ህብረቱ የሚያስባቸውን ወይም የሚያቀዳቸውን ፕሮግራሞች ለማሳካት ለማስፈጸም ይረዳዋል፣ ሁለተኛ ደግሞ በሌሎች አካላት ላይ ጥገኛ ከመሆን ይገላግለዋል የሚል አስተያየት ነው የሰጡት እና ይህ በጣም ትኩረት ተሰጥቶበት ውይይት የተደረገበት ነው። ተግባራዊ ከተደረገም እንዳልኩት ሄኖ ከአንድ ነጥብ አምስት ቢሊዮን የአሜሪካን ዶላር በየአመቱ ለአፍሪካ ህብረት የሚያስገኝ ነው። እንግዲህ ይሄ በእነሱ ቀመር ነው። የአፍሪካ ሀገሮች ከውጭ የሚያስገቡት እቃ እንግዲህ ወደ ትሪሊየን ዶላርስ እንደሚጠጋ ይጠቁማል። አንድ ነጥብ አምስት ቢሊዮን የዜሮ ነጥብ ሁለት በመቶኛው ሲሰላ ማለት ነው። ይሄን እንግዲህ የምንመለከተው ይሆናል። ዜሮ ነጥብ ሁለት በመቶ በገቢ እቃዎች ላይ ግብር በሚጣል ጊዜ ዜጎች ናቸው ይሄን የሚከፍሉት በስተ መጨረሻ። ይሄ ምንድን ነው? ከዚህ ቀደም በዝርዝር ውይይት ሲደረግበት መቆየቱን አሁን ወደ ትግበራ እንዲገባ ከስምምነት ቢደረስም በሂደት ላይ የቆየና በርካታ ዝርዝር ጉዳዮች ሲታዩበት የቆየ እንደሆነ ነው የህብረቱ ባለስልጣናት የተናገሩት። ሄኖክ ወደ ትግበራ ከመገባቱ በፊት በርካታ ጉዳዮችን አሁን የገለጽከውንም ጨምሮ በዝርዝር ሲወያዩባቸው መቆየታቸውን ነው ያስረዱት። ነገሩ የግድ ተግባራዊ መሆን እንዳለበት በተለይ አሁን ካለው የዓለም ሁኔታ አንጻር። ሄኖክ አሁን ለምሳሌ በህብረቱ ህብረቱ በአውሮፓ ህብረት፣ በተባበሩት መንግስታት አሜሪካንን በመሰሉ መንግስታት ድጋፍ ነው በርካታ ፕሮግራሞችን ሲያካሂድ እየቆየው ለምሳሌ እንኳ ብጠቅስልህ አሚሶም የአፍሪካ ህብረት የሶማሊያ ተልእኮ በአሁኑ ወቅት በገንዘብ እጥረት ምክንያት ግዳጁን ለመወጣት ችግር እንደገጠመው ራስተስ ሙንቻ ቀደም ሲል በገለጽ ኩልህ ጋዜጣዊ መግለጫ ላይ ጠቅሰው ነበር። ለዚህ ምክንያቱ ደግሞ የሚገኘው ገንዘብ የምናገኘው ከአውሮፓ ህብረትና ከተባበሩት መንግስታት ድርጅት ነው። ከተባበሩት መንግስታት ድርጅት የሚመጣው ገንዘብ ደግሞ እሳቸው እንደገለጹት በአባላት ከአባላት በፈቃደኝነት ከሚደረግ አስተዋጽኦ የሚገኝ ነው። ያ ደግሞ ሊመጣም ላይመጣም ይችላል። ልክ ነው። በተለይ ዩናይትድ ስቴትስ በዚህ ላይ ከፍተኛ ገንዘብ የምታፈስ ነው። በሰላምና ጸጥታ ጥበቃ ዙሪያ፣ የኢኮኖሚ ትስስርን በማጠናከር ዙሪያ በተባበሩት መንግስታት ድርጅት ስር ዩናይትድ ስቴትስም ከፍተኛ ገንዘብ ታቀርብ ነበር። ይሄ ከዶናልድ ትራምፕ ከፕሬዚዳንት ዶናልድ ትራምፕ መመረጥ ጋር የተያዘ ይመስላል። በዚህ ጉዳይ ላይ ምን አሉ የአፍሪካ ህብረት መሪዎች? እንግዲህ ይሄ አሁን ባልከው መንገድ ጥያቄው ተነስቶ ነበረ ለህብረቱ ኮሚሽን ምክትል ሊቀመንበር ኢራስተስ ሙዌንቻ እሳቸው ያሉት ምንድን ነው፣ ይሄንን ስናቅድ አስራ አምስት አመት ሆኖናል። ህብረቱ ራሱን እንዲችል በገንዘብ ለማድረግ ስንሰራ አስራ አምስት አመት ሆኖናል። እርግጥ ነገሩ አሁን አንተ እንዳልከውም የትግበራው ጊዜ በአሜሪካ ከዶናልድ ትራምፕ ወደ ስልጣን መምጣት ጋር ተገጣጥሟል እና አሜሪካ ፈርስት ከሚለው ለአሜሪካ ጥቅም ቅድሚያ ከሚሰጠው የዶናልድ ትራምፕ ፖሊሲ አንጻር ይሄን እንዴት ያዩታል? በዚህ ምክንያት ነው ወይ አሁን ወደ ትግበራ የምትገቡት? ተብለው ተጠይቀው ነበረ። ኢራስተስ ሞይንቻ እሳቸው ያሉት የዶናልድ ትራምፕ ወደ ስልጣን መምጣትና አሁን እየገለጹት ያለው ፖሊሲ ተግባራዊ የማድረጉን ሁኔታ አጣዳፊ ይበልጥ አጣዳፊ ያደርገዋል እንጂ ቀደም ሲልም ቢሆን ተግባራዊ ማድረጋችን አይቀርም ነበር። ራሳችንን በበጀት ለመቻል ስንሰራ ቆይተናል ነው ያሉት። ነገር ግን ይሄ አሁን በዶናልድ ትራምፕ እየተገለጸ ያለው ፖሊሲ የበለጠ ግን አጣዳፊ ሊያደርገው ይችላል ነው ያሉት እና በዚህ መንገድ ነው ሄኖክ የመለሱት። ተግባራዊነቱ ግን ቀደም ሲል እንዳልኩት የሚታይ ነው። እስካሁንም ስንነጋገር እንዳልነው ተግባራዊ የሚደረግ ከሆነ እየተባለ ነው። የኢትዮጵያው ጠቅላይ ሚኒስትር ለምሳሌ ሰሞኑን ለሀገር ውስጥ የመገናኛ ብዙኃን በሰጡት አስተያየት ይህ ዜሮ ነጥብ ሁለት ከመቶ መዋጮ ከየ ሀገራቱ የሚሰበሰበው እንደ ትልቅ ስኬት ሊቆጠር እንደሚችል ነገር ግን ተግባራዊ የሚደረግ ከሆነ በሚል ነው ያስቀመጡት እሳቸውም እና የሚታይ ነው እንግዲህ ተግባራዊነቱ፣ ተግባራዊነቱን ወደፊት እንመለከታለን። ዘጋቢያችን እስክንድር ፍሬው ከአዲስ አበባ የህብረቱን ጉባኤ ሲከታተል ቆይቷል። ለሰጠህን ማብራሪያ አመሰግናለሁ እስክንድር። አመሰግናለሁ ሄኖክ። እስክንድር ፍሬው እና ሄኖክ ሰማእግዜር እናመሰግናለን። አድማጮች፣ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ፕሬዚዳንት ዶናልድ ትራምፕ ቃለ መሐላ በፈጸሙበትና በሥልጣን መጀመሪያ ቀናቸው ባደረጉት ንግግር አክራሪ እስልምናን ለማስወገድ በድጋሜ ቃል ገብተዋል። ሸሪኮቻችንን በሙሉ እንደገና አጠናክረንና አዳዲሶቹን ጨምረን ዘመናዊ ዓለም በአክራሪነትና በእስላማዊ ሽብርተኝነት ላይ እንዲዘምት አድርገን ከምድረ ገጽም እናስወግደዋለን። ዶናልድ ትራምፕ ባለፈው የአውሮፓውያኑ ጥር ወር ላይ በተፈረመ ፕሬዝዳንታዊ ማስታወሻቸው እንዳስቀመጡት አይሲስ የዓለማችን እጅግ አደገኛና በተለይም ዩናይትድ ስቴትስን ከሚፈታተኑ ጨካኝ የሽብር ቡድኖች አንዱ ነው። ከዚህ አኳያ ፕሬዚዳንቱ አንገታቸውን በዚሁ ሽብርተኛ ቡድን የተቀላውን አሜሪካውያን ዜጎች ጄምስ ፎሊን፣ ስቲቨን ሶጥሎፍን፣ እና ፒተር አብዱል ራህማን ካሲንግን እንዲሁም የካይላ ሙሌርን አሟሟት አስታውሰዋል። ከዚህም በላይ በአይሲስ ተነሳሽነት በዩናይትድ ስቴትስ ላይ የተሰነዘሩ ጥቃቶችን እንዲሁም በፓሪስ በበርሊንና በብራስልስ የተካሄዱ የሽብር ድርጊቶችን አስታውሰዋል። ፕሬዚዳንት ዶናልድ ትራምፕ ለመከላከያ ሚኒስትራቸው በሰጡት መመሪያ በቀጣዮቹ 30 ቀናት ይህን ሽብርተኛ ቡድን ለአንድና ለመጨረሻ ጊዜ ለማንበርከክ የሚያስችሉ ረቂቅ ስልቶችን እንዲያቀርቡ አዘዋል። እቅዱ የሚቀርበውም በውጭ ጉዳይ ሚኒስቴር፣ በብሔራዊ የስለላ ድርጅት፣ በጠቅላይ ጦር ኤታ ማጆር ሹሙ፣ በፕሬዚዳንቱ ብሔራዊ ደህንነት ጉዳይ መስሪያ ቤት የጸረ ሽብርተኛነት ቢሮ ትብብር እንደሆነም ተመልክቷል። በዋይት ሐውስ ገለጣ ወቅት ቃል አቀባዩ ሻን ስፓይሰር ሲናገሩ እቅዱ በአይሲስ ላይ የሚወሰዱትን እርምጃዎች ከሚደግፉ ዓለም አቀፍ ሕግ ጋር የሚስማማ ስለመሆኑም ይጤናል ብለዋል። አይሲስን ለይቶ ለመምታትም ሆነ ያለበትን ለመለየት ህዝባዊ ዲፕሎማሲያዊ ስራ፣ የመረጃ ስርጭትና የኢንተርኔት እቅድ ወይም ሳይበር እቅድ ያስፈልጋል። የዚህን ሽብርተኛ ቡድን እስላማዊ ርዕዮተ ዓለም ከነ ተባባሪዎቹ ነቅሶ በማውጣት የገንዘብ ምንጩንም ማድረግ አንገብጋቢ እርምጃ ይሆናል። በየጊዜው በሚደረገው ህገወጥ የሰዎች መናገድ ላይም የመጨረሻና ወሳኝ እርምጃ ሊወሰድበት ግድ ነው። ፕሬዚዳንት ዶናልድ ትራምፕ ግልጽ ስትራተጂና አላማ አይሲስን፣ የፕሬዚዳንቱ ግልጽ አላማ ማለት ነው፣ አይሲስን እስከናካቴው መምታት ማጥፋት እንዳያንሰራራ ማድረግ ነው። ይህንንም ስትራቴጂካዊ ስልቱን በጠበቀ መንገድ ማስኬድ ወሳኝ እንደሆነ ይረዳሉ። ይህ ደግሞ ለአሜሪካ ብሔራዊ ደህንነት አስፈላጊ ብቻ ሳይሆን የዋይት ሀውሱ አፈቀላጤ ስፓይሰር እንዳሉት ሰብአዊነትም ነው። እናም ዩናይትድ ስቴትስ አስፈላጊውን እርምጃ መውሰድ ይኖርባታል። ፕሬዚዳንት ዶናልድ ትራምፕም በዚሁ አቅጣጫ ይጓዛሉ። አደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን ከእናንተ ከአድማጮቻችን የደረሱና አስተያየቶች መልሰን ወደ እናንተው የምናሰማበት ክፍለ ጊዜ ነው። ማስታወቅ ድርቅ እንዲያው አመት ባልሞላ ጊዜ ውስጥ ተመልሶ መጣ ሲባል ሰምቶ ሻለቃ ወልደጎርጊስ ዳዊት ወልደጎርጊስ ውጭ ሆነው የሰጡት አስተያየት በጣም አስፈላጊ ነው። ምክንያቱም በወይዘር ብቻ በማላከት የኢትዮጵያ ድርቅ ይሻሻላል ብሎ መገመት የሞኝ ስራ ነው። ምክንያቱም ኢትዮጵያ ውስጥ አሁን የቻይና ካምፓኒ ሳይቀር ገብቶ ደኑን እየጨፈጨፈ ነው እና በመሀል ግን የሚያልቀው የሰው ሕይወትና የእንስሳት ሀብት ነው። እና እስቲ መንግስት፣ አሁን ስለ ደን ከቻይና የመጡ ትንሽ ማሽን ይዘው ብዙ ደንን፣ አገር በቀል ዛፎችን እየጨፈጨፉ ነው እና እስቲ ይህንን እንኳን ለማሻሻል ይሞክር፣ ሌላው ይቅር። ሰላም ቪዎች ፋቲ ልባላል ነው። በዓርቡ ምሽት ፕሮግራም ላይ በኢትዮጵያ ኤርላይንስ ተወካይ በአቶ ንጉሱ ወርቁና በጋዜጠኛ ሄኖክ ሲጠይቃቸው ተገቢውን ምላሽ የሰጠዋል መሰለኝ። እንደ ሌሎች ኤርላይንሶች የተደረገበትን ነገር መናገር ወንጀል አይደለም እና የተባለውን የደረሰውን የሆነውን ነገር ማስረዳት ሚስጥር አይደለም። አመሰግናለሁ። ታንኪዩ። ሰላም፣ ቢሆን እስክንድር ፍሬው ከአዲስ አበባ በላከው ዘገባ መሰረት ከሳን በላይ ሰዎች በወያኔ ታግተው የተለቀቁበትን ቀን አስመልክቶ ነበረ እና እነኚህ ሰዎች እስክንድር እንደዘገበው ከትሬኒንግ ወይም ደግሞ ከስልጠና መልስ አይደለም የተመለሱት በመንግስት ህግ ተጥሶ ከቤታቸው በጨለማ ታግሰው ተደብድበው በማጎሪያ ውስጥ ታጉረው እና እነኚህ ሰዎች የደረሰባቸው በደል ከፍተኛ ሆኖ ሳለ በጣም ያሳዝነው በዘገባው ላይ የሚለው ከስልጠና ነው። ይሄ ስልጠና አይደለም። እና ወያኔ በቴሌቪዥን እና በሬዲዮ በራሱ ሬዲዮ የሚያደርገውን አዲኬሽን እስክንድር ደግሞ ደግሞ የሚያንፀባርቅ ስልጠና እነኚህ ሰዎች ታግተው በማጎሪያ በማሳቃያ ካምፕ ንጽሕናው ባልተጠበቀ ባልተዘጋጀበት ሁኔታ ስልጠና ተብሎ በግድ ያለ ራሳቸው ፍቃድ በግድ የተደረገውን ሁሉ ጠና እያለ አቅርቧል እና እንደማይደገም ተስፋለኝ። አስተያየት የላኳችሁልንና አድማጮች እናመሰግናለን። ሌሎቻችሁም ጻፉልን፣ ኢሜልም አድርጉልን። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። እዚች ላይ የፕሮግራም ማሳሰቢያ ይኖረናል። ዛሬ አዲሱ አዘጋጅና አቅራቢ ሲኖር እንደምናደርገው የሚጠየቅ ሰው ይዘናል። ስቱዲያችን የፕሮግራሙ አዘጋጅና አቅራቢ አለች። እጅሽ ከምን ስተበላቸው እንግዲህ ስለ ጥያቄው መልስ ዝግጅት ነ እና አስረጅ ስላላችሁኝ ነው የመጣሁት። እንኳን ደህና መጣች። እንኳን ደህና ቆያችሁኝ የጥያቄው መልስ ከአስቸኳይ ጊዜ አዋጁ ጋር ተያይዞ ኢትዮጵያ ውስጥ ያለውን የሰብአዊ መብቶች ሁኔታ ይመለከታል። እንዲያውም ቀደም ብሎ አንድ አድማጭ ስለዚህ ስለ አስቸኳይ ጊዜ አዋጁና መንግስት ስልጠና እያለ ስለሚጠራው ሕዝብ በብዛት ስለታሰረበት ሁኔታ ገልጿልና ይሄንን ለአድማጮች ጥያቄ ካላቸው በዚህ ዙሪያ የሰብአዊ መብት ድርጅት ተወካይ እንዲሁም ደግሞ ከኢትዮጵያ መንግስት በኩል የሚቀርቡልን የኮሚኒኬሽንስ ጉዳዮች ጽህፈት ቤት የሚዲያ ልማት ዳይሬክተር አቶ ታምራት ደጀኔ የአድማጮችን ጥያቄ ይመልሳሉ። ሁለተኛው ጥያቄ አዲሱ ተመልሶልናል። ማናቸው እንግዶች ነው? ለአድማጮችም ለጠያቄዎችም ግልጽ እንዲሆን፣ እሺ እንዳልኩት የሰብአዊ መብት ድርጅቶች አንዱ ለምሳሌ ከጀኔቫ የኢትዮጵያ ሰብአዊ መብቶች ዋና ዳይሬክተር አቶ ያሬድ ኃይለማርያም ይሆናሉ። የሌላ ሰብአዊ መብት ድርጅት ተወካይም ለማቅረብ እንሞክራለን። በዚህ ላይ እንግዲህ አድማጮቻችን ጥያቄዎቹን እንዲልኩልን እንጋብዛለን የሚልኩበት የስልክ ቁጥር 2022059942 ነው። ወይም በኢሜይል አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ነው። የእናንተ ስራ እያሰራችሁኝ። እስከ መቼ ጥያቄው ይጠየቃል? እስከ መቼ ይላኩልሽ? እስከ ሐሙስ ድረስ ይላኩልን። አርብ ጠዋት ፕሮግራሙን እንቀዳለን ማለት ነው። በኛ ሰዓት? አዎ፣ አርብ በዋሽንግተን አቆጣጠር ወደ ናይን ሰዓት ድረስ ሐሙስ ዕለት እስከ ማምሻው እና ሌሊቱን በኢትዮጵያ ሰዓት። እንዲሁም በሌሎች አካባቢዎች የሚኖሩ አድማጮቻችን በሰብአዊ መብት አያያት ዙሪያ ጥያቄ ካላቸው፣ እናመሰግናለን። የሚያነጋግር ርዕስ ነው። ትዝታ ያያሽው እናመሰግናለን። አድማጮቻችን እንግዲህ ላኩልን። ስለመጣሽው እናመሰግናለን። ደንበኝነቱ ይልመድብሽ። አድማጮች ፕሮግራማችንን ልናጠቃልል አንድ ሶስት ደቂቃ ያህል ያለን በሙዚቃ ብንሰናበት ምን ይመስልሃል? አዲሱ ጥሩ ይመስላል። ብዙ ዜና ዘገባዎች፣ ብዙ ቅንብሮች የቀረቡበት ነው እና አድማጮች ፋታ ወስደው በዛው ወደ ትግርኛ ፈሰስ ብናል ሙዚቀኛው ልንገርህ እስኪ መኳንንት ይባላል ኳንንት ብዬ ቆምኩ ልበል መለሰ ከእነ አባቱ ነግረሃል አገብኛ ነው ዜማው አዲሱ መኪናው ተበላሽቷል ወይ እያለች ምን ያህል የሚቀጥለው ፕሮግራም ስትጠይቅህ ነበር ተሰራ ስትል ኮምፒውተር ማለቷ የአንተ ቋንቋ ነው። መኪናው ኮምፒውተር ማለቷ ኢንተርኔት ማለቷ ነው። ለሁሉም አድማጮች ስርጭታችን በዚሁ ሊያበቃ ነው። የትግርኛው ስርጭት ይሄ ሙዚቃ ተከትሎ ይቀርባል። ያስተናገድናችሁ አሉ ከበደና አዲሱ አበበንን በእኛ በኩል ሰላም ደህና አደሩን 🎶🎵كيف تتفرج على فوق؟ <applause> 🎵🎶 Cause موسيقى نافور نافور